በበዓሉ የክልሉ ርዕሰ መስተዳድር ሐጂ ስዩም አወል የሰው ዘር መገኛ ወደሆነችው የአፋር ክልል እንኳን ደህና መጣችሁ ካሉ በኋላ በትምህርት ዛሬ ሽፋኑ 65 በመቶ በመቶ ጠይና ደርፍ ዘተናስምስት በመቶ የምጠጣ ንፁህ የውሃ ሽፋኑ ገጠር 44 ነጥብ ስድስት ከተማ 48 ነጥብ ሁለት በመቶ ሳሆን ክልሉ ሽፋኑ 46 ነጥብ 4 አራት በመቶ ደርሷል። በእለቱ በክብር እንግድነት የተገኙት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከተናገሩት በጥቂቱ እናስደምጣቸው። የምንከተለውን ፌደራላዊና ልማታዊ ዲሞክራሲያዊ መስመር አምረው የሚጠሉ እንዲሁም ጊዜው ያልተገባን ነገር ያመጣልናል ብለው በጉጉት የሚጠብቁ ተስፈኞች አንዳንዴ እየተባበሩና የጋራ ግንባር እየፈጠሩ፣ ሌላ ጊዜ ደግሞ እየተፈራረቁ ግብግብ ገጥመውናል። ሥርዓታችን እንደ ወርቅ በእሳት እየተፈተነ እነዚህ ኃይሎች ያበጁለትን እያንዳንዷን መሰናክል በድል ሲወጣ እነርሱ ደግሞ በራሳቸው መሰናክል እየተደነቃቀፉና በራሳቸው ወጥመድ ውስጥ እየገቡ የእስካሁኑ ትርክታቸው የውጥቀት ሆኖ ቀጥሏል። አክራሪዎች፣ ጠባቦችና ትምክተኞች በእጃችን የገባውን ታላቅ ድል ሊነጥቁን ይፈልጋሉ። ሆኖም ከአራቱም የአገሪቱ ማዕዘኖች የሚሰማው ድምፅ ግን በእጃችን የገባውን ጣፋጭ ድል አናስነጥቅም የሚል ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ አያይዘውም ሯጮቻችን እንኳን ሩጫቸውን እንዲያቋርጡ አይፈቀድላቸውም፣ እኛም የጀመርናቸው የልማትና የዲሞክራሲ ግንባታ ተከታታይ ስራዎች ዕዳር ለማድረስ የምንቆጥበው አንዲት ላብ የለችም ብሏል። በበዓሉ የሱዳኑ ፕሬዚደንት ዑመር አልበሽር፣ የጅቡቲ ፕሬዚደንት እስማኤል ዑመር ግሌ፣ የሶማሊያ ምክትል ጠቅላይ ሚኒስትር ማህዲ መሐመድ ጉሌድ ተገኝተው የእንኳን አደረሳችሁ መልእክት አሰምተዋል። 12ኛው የብሔር ብሔረሰቦችና ህዝቦች ቀን ለማክበር ከመላ ሀገሪቱ ወደ ሰመራ ከተማ ሲተሙ ከአዋሽ ጀምሮ በየከተማው ያለው ህዝብ ቀዝቃዛ ውሃና ምግብ እያቀረበ እንዲሁም በባህላዊ ጭፈራዎች ሲቀበላቸውና በሰመራ ከተማም አፋር አሪ በተባለ በባህላዊ የአፋሮች ቤት ሲያስተናግዳቸው ተመልክተናል። ለዶቸ ቨለ ራዲዮ፣ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ሰመራ